የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳቱ ፍራንሲስ የዓለም ሀገሮች የኮቪድ-19 ክትባትን ለሌሎችም እንዲያካፍሉ በዛሬው የገና በዓል መልእክታቸው ተማጽነዋል። ድንበር የማይለይ ዓለም አቀፍ ወረርሽኝ ባለበት በአሁኑ ወቅት የብሔርተኝነት ግንብ ሊገነባ አይገባም ያሉት ርዕሰ ሊቃነ ጳጳሳቱ ሁሉም ሰው አስፈላጊውን ሕክምናና ክትባቱንም ማግኘት እንዲችል ዓለም አቀፍ ትብብር እንዲደረግ ተማጽኖ አቅርበዋል። ከሮማ የአሜሪካ ድምጿ ሳቢና ካስቴል ፍራንኮ ያጠናቀረችውን ሪፖርት አዳነች ፍስሐዬ ታቀርበዋለች። ምስ ሊቃነ ጳጳሳት ፍራንሲስ የገና በዓል ቅዳሴን ያሰሙ የነበረው በቅዱስ ጴጥሮስ ባሲሊካ ሰገነት ላይ ነበር። አሁን ግን በኮቪድ-19 ቫይረስ መዛመት ስጋት ምክንያት ለዓለም የገና በዓል መልእክት ያስተላለፉት ቤተ ክርስቲያን ውስጥ ሆነው ነው። በዓለም አቀፉ ወረርሽኝ ምክንያት የጨለማና ትምምን አልባ በሆነበት በአሁኑ ወቅት የኮቪድ-19 ክትባት መድኃኒት መገኘትን የመሳሰሉ የብርሃን ተስፋዎች እየታዩ ናቸው ብለዋል። ነገር ግን እነዚህ መብራቶች እንዲያበሩና በመላ ዓለም ተስፋ እንዲያሰፍኑ ለሁሉም ተደራሽ እንዲሆኑ ማድረግ ያስፈልጋል ብለዋል። የዓለም ሀገሮች የክትባት መድኃኒቶቹ ለሁሉም በተለይም እጅግ ተጋላጭ ለሆኑትና በዓለም ላሉት ቀጠናዎች ሁሉ ተደራሽ መሆናቸውን እንዲያረጋግጡ ተማጽነዋል። ዝግ የሆኑ የብሔረተኝነት ስሜቶች እንደ አንድ የሰው ልጅ ቤተሰብ ሆነን ከመኖር ሊያግዱን አይገባም ብለዋል ርዕሰ ሊቃነ ጳጳሳቱ። የግለኝነት ቫይረስ አሸንፎ ለሌሎች ሥቃይ ደንታ እንዳይኖረን እንዲያደርግ መፍቀድ የለብንም ሲሉም አክለዋል። የዛሬው የርዕሰ ሊቃነ ጳጳሳቱ መልእክት በአብዛኛው በኮሮና ቫይረስ ላይ ያተኮረ ነበር። ሆኖም በዓለም ደረጃ ስላለው ስጋትም ማንሳታቸው አልቀረም። ከባድ የኢኮኖሚ ሁኔታና የማህበረሰባዊ ሚዛን መዛባት በኮቪድ-19 ምክንያት እየተባባሰ በሄደበት በሆነ ወቅት እንደ እህት ማማቾችና ወንድማማች መተያየት ይኖርብናል ሲሉ መክረዋል። ርዕሰ ሊቃነ ጳጳሳቱ አያይዘውም በተለይም ተጋላጭ የሆኑትን ሰዎች የታመሙትንና ስራ አጦችን መርዳት እንደሚያስፈልግ አስገንዝበዋል አለም አቀፉ ወረርሽኝ ባስከተለው የኢኮኖሚ ድቀት ምክንያት የተቸገሩትን በቫይረሱ ምክንያት መንቀሳቀስ በታገደበት በአሁኑ ወቅት በቤት ውስጥ ጥቃት የሚሰቃዩት ሴቶችንም መርዳት ግድ ይላል በማለት የካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንስስ አስገንዝበዋል